ኤስቢኤስ አማርኛ ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኢዩ ስላሽ አምሃሪክ ይጎብኙ። ተዋናይ ደራሲ፣ አዘጋጅና ዳይሬክተር ከሆነው አርቲስት ተስፋዬ ገብረሃና ጋር ባለፈው ሳምንት በነበረን የክፍል አንድ ቆይታችን ከአስር ዓመት በኋላ ወደ አገር ቤት ተመልሶ በቲያትሩና በፊልሙ ኢንዱስትሪ ውስጥ እያበረከተ ያለውን አስተዋጽኦ እንዲሁም የመስቀል በዓል እንግዳችንም ሆኖ ቀርቦ ስለነበረ የመስቀል በዓል አከባበሩንና ትውስታውን በተመለከተ ተወያይተን ነበረ። በዛሬው ቆይታችንም በሀገራችን ውስጥ ስላሉት የቲያትርና የፊልም ድርሰቶች በተለይ ደግሞ የሴቶችን ስብዕና ዝቅ አድርጎ በማሳየት ዙሪያ የደራሲው የአዘጋጆቹና የባለሀብቱን ድርሻ ነግሮናል። የመፍትሄ ሀሳቦችንም የሚላቸውን አመላክቶናል። ሙሉውን ከቃለ ምልልሱ እንስማ። ሌላው የምጠይቅህ ጥያቄ ምንድን ነው፣ ተስፋዬ አንተ ፈርጀ ብዙ ባለሙያ ነህ። ተዋናይ ብቻ አይደለህም፣ ትጽፋለህ፣ ታዘጋጃለህም ዳይሬክትም ታደርጋለህ። ስለዚህ በዛ ቦታ ላይ ፈርጀ ብዙ ድርሻ አለህና ከትወናው ባሻገር በድርሰቶች ዙሪያ አንዳንድ ጥያቄዎችን ላነሳልህ ፈልጋለሁኝ። በተደጋጋሚ ከዘመኑ ጋር እየመጡ የሚታዩ ተመሳሳይ ጭብጦች አሉ። ለምሳሌ ዛሬ ስድስት ሰባት አመት ወይም ከዛ በፊት የሰሩ የነበሩት ስራዎች ከአረብ ሀገር የመጡ ሴቶች ላይ ታርጌት የማድረግ እነሱን ገንዘብ መዝረፍ፣ ማታለል፣ ለገንዘባቸው ሲሉ እነሱን መግደል እንዲ እንዲህ አይነት ነገሮች ብዙ ፊልሞች ላይ ነበርና የሴቶችን ጥቃት የሚያጎሉ ፊልሞች ይታዩ ነበር በብዛት። አሁን ደግሞ ቅርብ ጊዜ በብዛት የሚታዩት ነገሮች ከዚህ ከገንዘብ ዘረፋው ጋር ሴቶችን ማሳተፍ፣ ሴቶችን ዝቅ ባለሙያ ላይ ማሳየት፣ ገጸ ባህሪያት ሆነው ሲቀረጹ ደካሞች፣ ወይም ገንዘብ የሚወዱ ወይም ደግሞ በጾታቸው ምክንያት ተንጠላጥለው ሕይወታቸውን የሚመሩ ጠንካራ ገጸ ባህሪ ሆነው አይቀረጹም። ይህ ለህብረተሰቡ የሚያስተላልፈው መልእክት ምንድን ነው? ተማሪ ለሆኑ ሴቶች ሴቶቻችን የሚያሳየው ነገር ምንድን ነው? ታዳጊ ወጣት ወንዶች ይህንን እያዩ ሲያድጉ ምንድን ነው በሴቶች ላይ ያላቸው ስሜት? እንደ ወንድ ጸሐፊ እንደ ወንድ አክተር ወይም ደግሞ ተዋናይ ይሄንን ትመለከቱት አላችሁ ወይ? ይህን ታየዋለሁ ወይ? ተስፋዬ፣ አዎ ይሄ በጣም በእውነት ትልቅም ጥናት የሚጠይቅ ነገር ነው። ግን አሁን እንደዚሁ ዝም ብለን ለውይይት መነሻነት ብናነሳው ወደፊትም በሰፊው ከሌላ ባለሙያዎችም ጋር መወያየት እንችላለን። ምንድን ነው ይሄ ስሜት ከየት መጣ ብለን ስናየ አብዛኛዎቸው፣ የሀገራችን ጸሐፊዎች ወንዶች ናቸው። ከጥንት ጀምሮ በጣም በጣት የሚቆጠሩ ናቸው ሴቶች ጸሐፊዎች ያሉት። ይሄ ማህበረሰቡ ያሳደረው ተጽዕኖ አለ። አንድም ቤተሰብ ሴት ልጅ የሀብት ምንጭ ናት ብሎ ያምናል። ስለዚህ ገና ሴት ልጁ ስታድግ እከሌ የተባለውን ሀብታም አግብታ ሀብታም እንድታደርግ ቤተሰቡን ወይም ደግሞ ወደ ከተማ ሄዳ ወይ ውጭ ሀገር ሄዳ የገንዘብ ምንጭ እንድትሆን ከቤተሰብ ነው የሚጀምረው ይሄ ነገር። የኪነ ጥበብ ስራ ደግሞ ከህይወት ነው የሚቀዳው። ከህይወት ልምድሽ፣ ከአካባቢሽ ነው አንድን ነገር ልትጽፊ ምትችው፣ ሌላ ኬትም ሊመጣ አይችልም። የዕለት ተዕለት ኑሯችን ነው መድረክ ህይወት የሚመጣው። ትንሽ ይኳላል፣ ውበት ይሰጠዋል እንጂ የሰው ልጅ በአንድም በሌላም ታሪክ ያጋጠመው ነገር ነው የሚጻፈው። ይህን ሲጻፍ ጸሐፊዎቹም ከዛ ህብረተሰብ ውስጥ የወጡ ስለሆነ ሌላ ምንም አማራጭ የላቸውም። ያንን ነው እንደው እኔ የእናቴ ልጅ ነኝ። ሴት ልጅ እንዲህ መከበር አለባት፣ ሴት ልጅ ይህን ያህል ጉልበት ማግኘት አለባት ብሎ የሚነሳ ጸሐፊ እንኳን ቢኖር ተቀባይነት የለውም። ይሄት ናት ደግሞ እንደዚህች አይነት ሴት አለች እንዴ? የግድ ያሉትን ብቻ አይደለም፣ ምኞታችንንም መጻፍ አለብ። እንዲህ ብትሆን እኔ ሴት ልጄ ጀግና እንድትሆን እፈልጋለሁ። ስለዚህ ያንን በየዕለቱ እየነገርኳት ያደገችውን ነገር እንድታሳይ፣ በራሷ ሙሉ እንድትሆን፣ በራሷ ማንኛውንም ነገር መወሰን እንደምትችል፣ ሁሉን ነገር እችላለሁ ብላ እንድትነሳ አድርጌ ልጄን ማሳድገው ያንን እኔ አሁን በጽሁፍ አርጌ መድረክ ላይ ባቀርበው፣ እንዴ የሚል ቤተሰብ አለን እንዴ ብሎ አንደኛው ሊቃወም ይችላል። ሁለተኛ ድህነታችንም ነው። ገንዘቡን አውጥተው የሚያሰሩት ሰዎች ገንዘብ እንዲያመጣላቸው ነው የሚፈልጉት። ስለዚህ እንትና የተባለው የተሰራው አስቂኝ ድራማም ይሁን ፊልም፣ እንደሱ አርገህ እንድትጽፍልኝ ብሎ ይመጣል። ያም የእለት ጉርሱ ስለሆነ የሚጽፈው ሰውዬ አይ እኔ አዲስ ሀሳብ አለኝ እንዲ አርጌ ልጻፈው፣ አደለም፣ አደለም ያኛው እንደዛ አይነት አርገህ ጻፍልኝ። የሚሰሩት ነገሮች የሚደጋገሙት ለዛ ነው። ጸሐፊዎቹ የተወሰኑ ናቸው። ይሄ ትልቁ ጫና ያለው ህብረተሰቡ ላይ ነው። ጀግኖች ማውጣት አለብን። ሴት ልጆቻችን፣ እኔ ከእናቴ ጋር ነው ያደኩ። እናቴ የሴት ወንድ ሆና ነው ያሳደገች። የሴት ወንድ ሆነው ሳይሆን ሴት ሆኖ ያሳደግኋደግና ለመሆን ወንድ መኮን የለበት እኔም እሱ ነ ለህብረተሰቡ በሚስማማ ቋንቋ ወንድ ናት እንላለን። እንደሱ አይነቱን ነገር መለወጥ መቻል አለብን። አንበሳ አንበሲት ብንላት ሴቷ አንበሳ ናት፣ ወንዱ የምታጀግ ነው። ስለዚህ ይሄንን ነገር አሁን ከስር መጀመር፣ በትምህርት ቤቶች መጀመር ይቻላል። የሚቀርቡ ፊልሞቻችን መታየት አለባቸው። እንዳልሽው ሴት አቋም የላት የሚታዩት ፊልሞች ላይ በጠቅላላ ምናምን ትመጣ ትመጣና፣ በትንሽ ነገር ሴት ስለሆነች አይደለም ወንድም ቢሆን ሀሳቡን የሚቀይርበት መንገድ ሊኖር ይችላል። የቀረበለት ሀሳብ ግን ብዙ ጊዜ የሚጣለው ወደ ሴቶቹ ነው። በገንዘብ ብትለውጥ የጓደኛዋን ባል ብትነጥቅ ሴቷ ናት። ይህንን ወንዶቹ ጋር ማለ ወንዶቹ ጋ ደግሞ ሲሆን የምናየው ምንድን ነው? አሁን ለምሳሌ አሁን አንተም የምትሳተፍበት ስለሆነ ማለት ነው፣ ዘመን ፊልም ላይ ማለት ነው በብዛት የሚታዩ ሴት ገጸ ባህሪያት ራሳቸውን ችለው የቆሙ ገጽ ባህሪያት አይደሉም። ሀብታም ቢሆኑ በወንድ ታከው ያመጡ ወይም ደግሞ ክፉ ሆነው የተቀረጹ ናቸው። ወንዶቹ ደግሞ ደካማ እንኳን ቢሆኑ እሱ ምስኪን ነው የሚታዘንለት፣ ሩህሩህ ተደርገው አይነት ነው የተቀረጹት ብዙ ችግር እየፈጠሩ እያየን ማለት ነው እና ይሄንን ይሄ ሸፋፍኖ ማሳለፍ ወንዶችን ሴቶችን ግን አጉልቶ ጥፋተኞች አድርጎ ማሳየት ምን ያህል ሕብረተሰቡ ላይ የሚያመጣውን እንዴት ነው አደጋ ታይቷል ወይ? ብዙ ሰው ያየዋል። ርዕሰ ጉዳዩ ጥሩ ነው። የተነሳው ነገር በተወሰነ ደረጃ አምስት ገጸ ባህሪያቶች ካሉ ከዛ ውስጥ አንድ ሁለቱን እንኳን መልካም አድርጎ መቅረጽ እድሉ የለም ወይ? በዚህ ላይ ሀሳብህን እንድትሰጥበት ነው። ይሄ ፊልም በብዙ ሰዎች ዘንድ የሚታይ ነው እና በዚህ ላይ ያንተ አስተያየት ምንድን ነው? ትክክል ነሽ ማርታ። ዋናው ነገር ምንድን ነው አንድ ቦታ ላይ አብዮት ያስፈልጋል ያን መስዋዕትነት ማን ነው ሊወስድ የሚችለው? ነው እንጂ ለውጥ ይመጣል። አንድ ተቋም መነሳት አለበት። አስታውሳለሁ አንዴ በባህል ሚኒስቴር የሴቶች ጉዳይ ቢሮ ነበረና ለምንድን ነው አሁን ያነሳሻቸው ጥያቄዎች? ሴቶች ለምንድን ነው ወሳኝ ማ ሴቶች ለምንድን ነው ሁልጊዜ በጸሐፊነት ደረጃ በቢሮ ውስጥ ያሉት? ለምንድን ነው በኃላፊነት ደረጃ ማይኖሩት? በወንድ ሁልጊዜ የሚታገዙት ለምንድን ነው በሚል የሆነ ስብሰባ ተደርጎ፣ አለማየሁ ታደሰ በትራ አዳም የሚል የመድረክ ጻፈና ሰርተ ነው ነበር። በጣም ትልቅ ተቀባይነት ነበረው። ለረጅም ጊዜ ነው የታየው። ሴቶች የአንድ የህትመት ድርጅት ነው ሴቲንጉና እዛ ውስጥ ሴቶች ናቸው ኃላፊዎች። ኃላፊዎች ወንዶቹ ይነጫነጫሉ። ያልተለመደ ነገር ነው፣ ኃላፊ የሆኑት እነሱ ናቸው። እና ጥሩ እንቅስቃሴ የነበረው ተመልካቹ ከፍሎ ገብቶም ደስ አይለውም፣ ግን በቢሮ ስለሚታገስ ስለነበረ እገዛው ስለነበር ለረጅም ጊዜ ሊታይ ተመልካች አልመጣም። ምንድን ነው የሚያሳዩን ደሞ እንደዚህ አይነት ይላል መጥቶ ተመልካቹም ሊቀበል ፍቃደኛ አይደለም። ያን ነገር ከውስጥ ለማጥራት ያስፈ አሁንም ደራሲዎቻችን እንደዛ አይነት ነገር ስሜቱ ያላቸው ሰዎች ሊኖሩ ይችላሉ። ያንን ነገር የሴቶች አብ መምጣት አለበት። ሴት ልጅ ወደ ስልጣን መምጣት አለበት። ሴት ልጅ ወሳኝ መሆን አለባት። ሴት ልጅ በራሷ የምትተማመን መሆን አለባት የሚለውን ነገር ሴት ልጅ መብቷን ማስጠበቅ አለባት። ሴት ወንድ ሲፈልግ እኮ ነው ሴቷን ለፍቅር የሚጠይቀው። ሴት ስትፈልግ ቢሆንስ መንገድ ላይ ብትጠይቅ አሁን ወንድ እንደሚላከፈው ሴት ልጅ ብትላከፍ ምንድን ነው የሚመጣው? ይሄ እቺ ደግሞ ወንዳ ወንድ የፈለገችውን ነገር ለማድረግ ምግብ ቤት ገብታ ምግብ ስትበላ አሁንም የሚኮሰኩሳቸው ሰዎች አሉ እንዴ እዛ ጋ ሁለት ሴቶች ለብቻቸው ቁጭ ብለው እየበሉ ነው ምን ይጠበስ ታዲያ ወንድም ይበላል እኮ ያንን ነገር ለማድረግ ስለዚህ ቁጭ ብላ እየጠጣች ነው እዛ ጋ ብቻዋን ቁጭ ብላ ሴቶና እንደዚህ አይነት እነዚህን አመለካከቶች ለማውጣት መሰራት ያለበት አንድ አካል ሁልጊዜ ወደ መንግስት ብቻ ምናምንም ከማድረግ አንድ ቦታ ላይ አብዮት ያስፈልጋል እኔ እናቴን በጣም ነው መወዳት እህቴን በጣም ነው መወዳት የሚባል ነገር አለ የፍቅር ጓደኛ ወይም ደግሞ ሚስት ላይ ሲሆን ግን የተለየ ነው ስሜቱ። እንደ ባዳ አርጎ በማየት እጅም የሚነሳው የፍቅር ጓደኛ ወይም ሚስት ላይ ነው ይሄ ኢትዮጵያ ውስጥ ያለ ብቻ ችግር አይደለም በአለም ዙሪያ ያለ ችግር ነው ይሁንና ደግሞ በአለም ዙሪያ ላይ ያለ ችግር ስለሆነ እኛም ተቀብለን እንሄዳለን ዝም እንላለን ማለት አደለም በየዘመኑ ያለን ሰዎች ሀሳቡ ማንሳት አለብን ና ባለሙያዎች ፊልሞች በሚሊየን ገንዘብ ሲታፈስባቸው የሌላ ሰው ህይወት እየተበላሸ ይሄንን አይታችሁታል ወይ ትነጋገራላችሁ ወይ በሚመጡ ስክሪፕቶች፣ ጽሁፎች ላይ በሚሰሩ ስራዎች ላይ አንዳንድ ጊዜ ትወያያለሽ። ስትወያይ አታድርግ፣ ይህን አታድርግ፣ ይህንን አድርጊ፣ ከዚህ ውጭ መብት የለሽም እየተባለ ያደገን ልጅ አሁን በራስህ ኑር፣ እንደ ራስህ ሁን ሲባል ጊዜ ይወስዳል። ያንን ነገር ሴት ልጅ አሁን እቺ ደግሞ ወንድ ይላ እንደ ወንድ ነው የምትሄደች፣ ቁም ለቁም ምናምን እየተባለች ወታ ስለ መብቷ ስትከራከር ሴት ልጅ እቺ ምንድን ነው እንደዚህ ዱርዬ፣ የሆነ መጥፎ ስም ይሰጣል። ቤተሰቡን ስዳርጎ እንዳሳደጋት መብቷን ነው የምጠይቀው። ያንን ለማለት አጠገቧ አጋዥ ያስፈልጋታል። ምክንያቱም እኔ አጠገቧ ከሆንኩ እናቴ ነበረች ሚስቴ ያለች ሴት ልጅ ያለች፣ እኔ የምከራከረው ለዛችኛዋ ሴት አይደለም፣ ለእኔም ነው የእኔ ልጅ ነገ እንደዛ አይነት ብትሆንስ፣ እንደዛ አይነት ጥቃት ቢደርስባትስ ብለን ማሰብ መቻል አለብን። አንዳንድ አሁን ገጸ ባህሪዎች ምናምን ሲሳሉ ምናምን ይታያል በሚያስቅም ሁኔታ ይሁን በመጥፎ ሁኔታ በሚያሳዝን ሁኔታ ላይ ትልቅ ሰውዬ ስልሳ ዓመት ሰባ ዓመት የሆነው ከሀያ ዓመት ልጅ ጋር ሲቃበጥ ይታያል። የእሱ ልጅ ግን ተነካሽ ሲባል ሽጉጥ አውጥቶ ሰው ካልገደልኩ ይላል። እሱ ነው እያልኩ ያለሁት። እናት የራስ ስትሆን ወይም ደግሞ እህት የራስ ስትሆን የመቆርቆር ነገር አለ። ግን የሌላን ሰው ልጅ በፍቅር ግንኙነት ወይም በሚስትነት ሲወስዱ ያንን ነው ማጎሳቆሉ፣ ጥቃት መፈጸሙ ያለው ና ትክክል። ይህንን ነጥብ ነው ይሄ የሚኮሰኩሰን ሰዎች አለን። ለምንድን ነው ይሄ ነገር የሚሆነው? ለምን ይሄ ነገር ይደረጋል? ይሄ ያለው እውነታ ነው። አኮ፣ ያን እውነታ እናሳይና ልክ አይደለም፣ ይሄ አካሄድ ልክ አይደለም ለሚለው ደግሞ መፍትሄ ማምጣት መቻል አለብ። ይሄ ነገር ያንተ ልጅ ብትሆን ይሄን ነገር ታረጋለሁ? ደስ ይልሃል? ጠልፎ ሊወስድ ይችላል። የእሱ ልጅ ግን ሰው ወንድ እንኳን ሰላም እንዲላት አይፈልግም። ያችም ልጅ አባት አላት፣ ያችም ልጅ ቤተሰብ አላት። እሱ እንደሚያዝነው እነዛም ያዝናሉ። ስለዚህ ሴት ልጅ ጥቃት ሲደርስባት እኩል የመቆም ጀግና ስትወጣም የማገዝ ልክ ነሽ፣ ይሄ ትክክል ነው የሚለውን ነገር እንጂ ይሄ ሴት ስራ አይደለም ሴት ልጅ እኮ እንዲህ አትልም እየተባለ ነው። የረጅም ጊዜ እንደ ባህል የመጣ ስለሆነ እሱን ለመቅረፍ ግን ከታች መጀመሪያ ያስፈልጋል። ከትምህርት ቤቶች ላይ መጀመሪያ ያስፈ ሚዲያዎቹ ጠንክረው መስራት አለባቸው። አሁን በእኛ ጊዜ አንድ ቴሌቪዥን እንደምታውቂውና አንድ ኢትዮጵያ ሬዲዮ ነበር የነበረው። አሁን ያለው የሬዲዮ ብዛት የኤፍኤም ብዛቱ የቴሌቪዥን ቻናል ብዛቱ ግን ማህበራዊ ኑሮን ከማስቀጠል አኳያ ፍቅርን፣ አንድነትን ከመስበክ አኳያ የትኛው ሚዲያ ነው በብዛት እየሰራ ያለው? ብቲ እና ብታወጭ በሙሉ ፎርማታቸው አንድ አይነት ተመሳሳይ ሆኑ። ስፖርት ስፖርት ስፖርት ለስፖርት ጠዋት ሲጀመር አንድ ሰዓት ዋናው ፕሮግራም እስከሚጀምር ድረስ 30 ደቂቃ አንድ ሰዓት የስፖርት ትንታኔ አለ። ዜና ይሰማና አንድ ሰዓት ስፖርት አለ። የጤናችን 10 ደቂቃ 15 ደቂቃ ጤና ላይ የሚሰራ ሴቶች ላይ የሚሰራ ፕሮግራም 20 ደቂቃ እንደዚህ ብሎ ነው የሚያልቀው። ህፃናት ላይ አይሰራም፣ ሴቶች ላይ አይሰራም። እነዚህ እነዚህ ነገሮች ትኩረት ሊሰጣቸው ይገባል። እንዳልሹ በድራማውም ዙሪያ ጸሐፊዎቹም ዙሪያ ይሄንን ነገር ማቀንቀን አለባቸው። በየሚጽፉት ትዕይንት ውስጥ መምጣት አለበት። በአንድ ጊዜ ለውጡ አይመጣም፣ ግን አሉ አሁን በተለይ ደግሞ የምናያቸው ወጣት በጣም ጠንካራ ጠንካራ ሴቶች አሉ። እነሱን ማጠናከር ያስፈልጋል። ሴት ልጅ ሄዳ ሄዳ የጀመረችው ነገር ሲወድቅ ያቺ ትንሿ ልጅ የምትከታተለው አይ ምን ያደርጋል፣ በቃ ስለዚህ ምንድን ነው ማግባት ነው ያለባት ሀብታም ፈልጋ፣ ወይ ሴተኛ ዳሪ ነው መሆን ያለባት፣ ወይ አረብ ሀገር መሄድ ነው ያለባት። እንደዚህ አይነት ነገር ነው እየታየ ያለው። እና እሱን ለማውጣት እርግጥ ነው የባለሙያዎች ጥረት ያስፈልጋል። እንግዲህ ይሄን እንደ ቤት ስራ ወስጄ፣ በፊትም የሞከርኳቸው ነገሮች አሉ። አሁንም ደግሞ ስመለስ ከጓደኞቼ ጋር እንድንወያይበት ሀሳቡን አነሳለሁ። የዘመን ደራሲ መስፍንም ያው ጓደኛችን ነው። ከአንቺም በደንብ ትተዋወቃላችሁ። ይህን ኢንተርቪ እንዳደረግኩኝ ነግረውና፣ ምን እንደሆነ ሀሳቡ ምናልባት ከአንቺ ጋርም ተደዋውሎ በዚህ ጉዳይ ላይ ሌሎችን ባለሙያዎች ቢነጋገሩበት ብናወራና ና ብንሰራበት፣ ጥናት ይጠይቃል። የማን የአንድ ሰው ብቻ ኃላፊነት አይደለም። ልክ ነው። አሁን እኛ ስንነጋገር የሴቶችን መብት ብለን ስንጠይቅ ወይም ደግሞ ስለ ሴቶች መብት ብለን በምንነጋገርበት ጊዜ ተጨማሪ መብት ማለት አይደለም። የሴቶች መብት ተብሎ ሲባል ከድሮ ጀምሮ የተነሱ ሴቶች ልዩ ጥቅም ፍለጋ አይደለም። ልዩ ጥቅም ከመባሉ በፊት መጀመሪያ መስተካከል አለበት፣ እኩልነት መምጣት አለበት። ከእኩልነት በኋላ ነው ልዩ ጥቅም የሚባለው ነገር የሚመጣው የሴት ልጅ ደግሞ ገና እኩል የሚባለው ደረጃ ላይ አልደረሰችም። በአብዛኛው ደግሞ እነዛ መብቶቿ ሲሸራረፉ የምንመለከተው ከቤተሰብ ጀምሮ እስከ ማህበረሰብ፣ እስከ መንግስት ድረስ ባሉ ተቋማቶች ውስጥ ተሰናስለው ባሉ በወንዶች ነው። ብዙ ጊዜ የሴቶች መብቶች የሚነኩት በወንዶች ነው። አገርም የሚገነባው የሴቶችም ወንዶችም በጋራ ሆነው መስተጋብራቸው ተጣጥሞ ሲሄድ ነው። አንዱ አስለቃሽ አንደኛው አልቃሽ፣ አንዱ የበላይ ሌላኛው የበታች ሆኖ በኖረ ቁጥር ቤተሰብም አይጸናም፣ ሀገርም አይጸናም እና በዚህ አጋጣሚ በተለይ የኪነ ጥበብ ባለሙያዎች በዘመናት በሙሉ የኢትዮጵያ ሕዝብ ኪነ ጥበብ ይወዳል። ከሬዲዮ ድራማ ጀምሮ ቴሌቪዥኖችን በማንኛውም ደረጃ የኢትዮጵያ ሕዝብ ይከታተላል ያያል እና የያዛችሁት መሳሪያ እጅግ ትልቅ መሳሪያ ስለሆነ አገርን ለመቀየር የኪነ ጥበብ ባለሙያዎች የሚያደርጉት አስተዋጽኦ ትልቅ ነው። ተስፋዬ ተስፋ፣ አንተ ምን የደራሲነት እዚህ ላይ ትልቅ ድርሻ ትወጣለህ ብዬ እገምታለሁ። ልክ ነው። እዚህ ላይ ምን ትዝ ብሎ ይመስለሽ ማርታ? የትምህርት ፖሊሲው ትኩረት ሊሰጠው ይገባል። ለምሳሌ እንበልና አንድ የትምህርት ክፍል ወደ ዩኒቨርሲቲ መግቢያ ለወንድ ሶስት ነጥብ ስድስት ሶስት ነጥብ ስምንት ለሴት ሁለት ነጥብ ስድስት ይለ ወደ ስራ ዓለም ስትመጣ ሴቷ በእውቀቷ ሸንፋ ምናምን ብትመጣ መናናቁ ከዛ ይጀምራል። በሁለት ነጥብ ስምንት ተምራ ከእኔ እኩል ይላል። ይሄ ለምን ተደረገ ተብሎ አንድ ጊዜ ሲደረግ ከክፍለ ሀገር ለሚመጡ አመቺ ሁኔታ በሌለበት ሁኔታ ለተማሩ ሴቶች ድጋፍ ለማድረግ ነው። እንደዛ ከሆነ ከዛም ክልል ለሚመጣ ወንድ ሁለት ነጥብ ስድስት መሆን አለበት። ከሴቷ እኩል መምጣት መቻል አለበት። እሱ ሶስት ነጥብ ወንድ የበላይ ነው ወንድ የሚለውን ነገር ከዛ ነው የሚጀምረው። እንደሱ አይነት ነገሮች ብዙ ጊዜ በኢትዮጵያ ብቻ ሳይሆን በሌላም ሀገር ይደረጋል። አፈርማቲቭ አክሽን የሚባል ነገር አለ፣ በፖሊሲ ደረጃ ማለት ነው። ያ ምንድን ነው? አንደኛው ምክንያቱ አንተ የጠቀስከው ነገር ነው። አንድ ሰው ሁሉ ነገር ተሟልቶለት በከተማ ውስጥ ማለት ነው። በአብዛኛው ከተማ ውስጥ ያሉ ሰዎች አብዛኛው ነገሮቻቸው የተሟሉላቸው ናቸው። እዛ ውስጥ የተማረ እና ገጠር ውስጥ ምንም ነገር ሳይሟላለት የተማረ ሰው እኩል ነጥብ ልትጠብቅ አትችልም። ያ የአእምሮ ብቃቱን አመጣጥ ነውም እኩል ነገር ኢንቨስት አድርገን መረጃዎች አልነበሩም። መረጃዎችም አይኖሩም፣ መርጃ መሳሪያዎችም አይኖሩም። አንድ እሱ ነው በትምህርት ደረጃ። ሁለተኛ ደግሞ ቤት ውስጥ እኛ ባደግንበት ዘመን ያንተንም ዘመን ትመለከታለህ። የአሁኑ እንኳን ተለየ ሊሆን ይችላል። በዛን ዘመን አሁንም ቢሆን ቤት ውስጥ ያለ ኃላፊነት በሴቶችና በወንዶች መካከል ያለ ኃላፊነት እኩል አይደለም ብዙ ቤተሰብ ውስጥ ማለት ነው። ከገጠርም አንድ ሴትና ወንድ ቢመጡ ያቺ ገጠር ውስጥ ያለችው ሴቷ ልጅ የምታየው ተግዳሮትና ወንዱ ልጅ የሚያው ተግዳሮት አንድ አይደለም። ያንን ሁሉ አሸንፋ መታ ነው እንግዲህ አዲስ አበባ መታ ዩኒቨርሲቲ ውስጥ የምትገባው ማለት ነው። የትም ትሁን ሴት ከወንድ ጋር ስትወዳደር የሚደርስባት ተግዳሮት ከባድ ነው። የትኛውን ቦታ ብታስቀምጣት ማለት ነው። እና አንዳንድ ጊዜ የምናያቸው ነገሮችን በደምሳሳው ባናየው ጥሩ ነው። የገጠሩ ወንድ ብለ ስትል የገጠሩም ወንድ ከሴቱ ጋር እኩል አደለም። አዎ፣ ግን መጣች ያቺ ሴት መታ ከማንም በተሻለ ዩኒቨርሲቲ ውስጥ በማዕረግ ጨረሰች። መታ ባለስልጣን ሆነች። የሆነ ቢሮ ኃላፊ ሆነች። ከእሷ ጋር የተማረ ምንም፣ በቃ ዝም ብሎ ብቻ ለማለፍ የተማረ መጥቶ ይገባል እዛ እችኮ ማለት ይጀምራል ያ ነገር። በእውቀቷ ነው እዛ ጋር የደረሰችው ያን ሁሉ ነገር አሸንፋ ገባች። ያድል ተሰጣት፣ ግን ሁሉ ነገር ስለተመቻቸላት አንደኛ አንደኛ አንደኛ እየሆነች መጥታ ልናከብራት ሲገባ፣ አሁን ማንኳሰስ ይጀመራል። ይሄንን ነገር የራሳችንን ድክመት ሌላውን በማንኳሰስ ነው የምንሸፍነው። ጥሩ ነጥብን ያነሳኸው። ብዙ ጊዜ የራስን ከፍታ ለማሳየት ሌላውን በማውረድ ነው። ይሄ የተለመደ ነገር እየሆነ የመጣ ይመስለኛል። እንደ መስኮ ባህል ይሄንን ነገር ለመስራት እንዳልው ይመቻል። ይሄ የእኛ ሙያ ይመቻል። ወደ ህብረተሰቡ ለመሄድ ለመቅረብ፣ ቅርብ ናቸው። ህብረተሰቡ ግን ምንድን ነው መኖር የሚባል አሁን እዛ የእለት የምትታሰብ ነገር አለች። የቤት ኪራይ አለ፣ የትራንስፖርት አለ፣ ኑሮው ውድ ነው። ስለዚህ ምንድን ነው ደራሲው የሚጽፈው ማህበረሰቡ የሚቀበለው ነው። ያንን ነገር ፕሮዲውስ የሚያደርገው ሰውዬ ቶሎ ወስዶ ገንዘብ የሚሰጠውን ነገር ነው ሚመኝ እንጂ እንዲህ ሲል እኔ ምን አገባኝ የሚል ሰው ነው ያለው። ያ ነገር እንዳይመጣ አንድ የሆነ ተቋም ያስፈልጋል፣ ይህንን ነገር ሚያግዝ እዚህ ላይ መሰራት አለበት። ምንም ይሁን አስርም ተመልካች ይምጣ፣ ትምህርት ቤትም ተሄዶ ይሰራ በነጻ የሚታይ ይህንን እገዛ ሚያደርግ ካለ ያ ሰውዬ እለት ከዕለት እያንዳንዱ ሰው ሲሰራ ለውጥ ይመጣል። አለበለዚያ ምንድን ነው የሚሆነው? የዕለት ሩጫ ላይ ነው የሚሆነው። እኔ ምን አገባኝ ይመጣል። እኔ ምን አገባኝ ይሄ ነው አገር የሚያጠፋው። ደርሰናል። እኔ ምን አገባኝ በማለት እዚህ ተደርሷል። ከዚህ በኋላም ብዙ እንዳይሄድ ነው። ስለዚህ እንደዛ እንዳይሄድ ሁላችንም ኃላፊነት አለብን። ወደ አንድ አቅጣጫ ወደ መንግስት ወደ መንግስት ወደ መንግስት ከምንል እንዲህ እኔ ዛሬ አንድ ስለ ሴቶች የታየኝን ጉዳይ ስለ ልጄ ሊሆን ይችላል። ልጄን እያሰብኩ መጻፍ ነው። ልጄን እያሰብኩ መሟገት ነው እዚህ ጋር ባለቤቴን እያሰብኩ እንደዛ ትላንትና ቴስት አሳድገኝ እንዴት ነበረ የሚለውን ነገር እያሰብኩ ነው ያንን ነገር ማድረግ ያለብኝ። ያን ሳደርግ መንገድ ላይ ጥቃት ለሚደርስባት ሴት እሟገታለሁ ማለት ነው። ምክንያቱም እኔም የሴት ልጅ ነኛ፣ የሴት አባት ነኛ። ያንን ነገር ማድረግ አለብን እንጂ እኔ ልጅ ላይ እስካልደረሰ እኔ ሚስት ጋ እስካልደረሰ ምናምን ብሎ እህቴ ላይ እስካልደረሰ ብሎ ነገር አሁን መቆም አለበት። ቸዋናይ ደራሲ አዘጋጅና ዳይሬክተር አርቲስት ተስፋዬ ግብርሃና ስለ ነበረን ቆይታ እጅግ በጣም እናመሰግናለን። ቀሪውም ጊዜ የተሳካ የሆን ልህ ዘንድ ምኞታችን ነው። እናመሰግናለን። እኔም በጣም አመሰግናለሁ። መልካም ቆዩልኝ። በተለያዩ ስራዎች እንግዲህ እንገናኛለን። እግዚአብሔር ስጥልኝ። አመሰግናለሁ።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 ተጨማሪ ዝግጅቶቻችን ይደሰቱ።